ሙክታር ኢድሪስ ዮሚፍ ቀጀልቻ እና ሰለሞን ባረጋ የሚካፈሉበት የአምስት ሺህ ሜትር ውድድር ይካሄዳል። በኢትዮጵያውያኑ ዘንድ የማሸነፍ ተስፋቸው ምን ይመስላል? ለንደን ላይ በዛሬው ዕለት እንግዲህ ኢትዮጵያ ሜዳሊያ ታገኛትበታለች ተብሎ የሚጠበቀው የአምስት ሺህ ሜትር የፍጻሜ ውድድር ይደረጋል። ሦስቱም አትሌቶች እንግዲህ በማጣሪያው እንደተመለከትናቸው በጥሩ ብቃት ማጣሪያውን አልፈዋል። ዛሬም የሚጠብቃቸው የፍጻሜ ውድድር ቀላል እንደማይሆን በእርግጥ ይጠበቃል። ምክንያቱም ሞፋራ የመጨረሻ የሆነውን በዚህ በትራክ ውድድር ላይ በአምስት ሺህ ሜትር ማለት ነው ውድድሩን የሚያደርግበት ነው። ሶስቱም ኢትዮጵያውያን አትሌቶች በተለይም ሙክታር ድሬስ ዮሚፍ በዘንድሮ ዓመት በሚደረጉ የዳይመንድ ሊግ ውድድሮች ላይ ትልቅ ብቃት እያስመዘገቡ ነው። ሁለቱም በአንደኛና በሁለተኛ ነጥብ ዳይመንድ ሊጉን እየመሩ የሚገኙ አትሌቶች ናቸው። ሰለሞን ደግሞ እንግዲህ በዓለም የወጣቶች ሻምፒዮና መልካም የሆነ ውጤት አስመዝግቦ በቀደምነታም እንደተመለከት ነው በጥሩ ብቃት ነው ከምድቡ አንደኛ ሆኖ ያጠናቀቀው። ሰለሞን በተለይም በዚህ መሰሉ የዓለም ሻምፒዮና ላይ ሲሳተፍ የመጀመሪያው ጊዜ ነው። አስራ ሰባት አመቱ ነው። ከሞፋራ ጋር እንግዲህ ሲሮጥ ለመጀመሪያው ጊዜ ነው። ሞፋራም ለሙክታርም ትልቅ ተወዳዳሪዎች ናቸው። ምናልባት በስነ ልቦናም ምንም ተጽዕኖ ስለሌለኝ ውድድሩን በተሻለ ሁኔታ የማሸነፍ ነገር ይኖራል የሚል አስተያየት ነው የሰነዘረው። ዮሚፍም ሙክታርም ለዚህ ውድድር ትልቅ ዝግጅት ሲያደርጉ ነው የነበሩት። ሙክታርም በዘንድሮ ውድድር ላይ ምን ውጤት እንደሚጠብቅ አናግሬው ነበር። ስለ ሞፋራ ምንም ነገር አስተያየት መስጠት አልፈልግም፣ ነገር ግን ውድድሩ ላይ ወይ ደግሞ ሜዳው ላይ ሁሉም ነገር ይለያል የሚል ነገር ነው የተናገረው። ሌሎች ውድድሮች አሉ ከዚህ በኋላ ኢትዮጵያውያን የሚካፈሉባቸው ምናልባትም ሜዳሊያ ሊገኝ የሚችልባቸው ውድድሮች አሉ። ትላንትናም በተሰጠው ቀልቀይ መግለጫ ላይ አትሌቲክስ ቡድኑ ከዝግጅቱ አንጻርና ከተወዳዳሪዎች ብቃት አንጻር የተመዘገበው ውጤት እንደፈለግ ነው አይደለም የሚል ነገር ተነግሯል። ሆኖም ግን ዛሬን ጨምሮ ነገም በሚደረገው የሴቶች አምስት ሺህ ሜትር የፍጻሜ ውድድር ላይ ተጨማሪ ሜዳሊያዎች ይመዘገባሉ የሚል ተስፋ ነው ያለው። ከዚህ ከአምስት ሺህ ሜትር የሴቶችም ወንዶችም ፍጻሜ በተጨማሪም ነገ ጠዋት ላይ የእርምጃው ውድድር ይከናወናል። እዚህ ውድድር ላይም በሴቶች የኢትዮጵያን የእርምጃ ተወዳዳሪ ተሳታፊ ሆናሉ ማለት ነው። በዚህ ርቀት ላይ ልኡካን ቡድኑ ትናንትና ጋዜጣዊ መግለጫ ሰጥቷል። ጋዜጣዊ መግለጫ መስጠት ያስፈለገበት ምክንያት ምን ነበረ? ዋና ዋናዎቹ ርዕሰ ጉዳዮችስ ምንድን ናቸው? አጠቃላይ በሻምፒዮና ላይ የአትሌቲክስ ቡድኑ አጠቃላይ ሂደት ምን ይመስላል የሚልና በተለይም ደግሞ አትሌት ገንዘቤ ዲባባ በአምስት ሺ ሜትር ማጣራዳይ ያለመሳተፍና ሌሎቹም አትሌቶች በዚሁ ውድድር ላይ በጉዳት ምክንያት ከውድድር ውጭ የሆኑ አትሌቶች ነበሩ። እነሱን በተመለከተ ሌሎቹም ተያዥ ጉዳዮችም ተነስተዋል። በተለይ ከዚህ ከማህበራዊ ድረገጽ ጋር በተያዘ በተለይ አትሌቶችን ውጤት ተከትሎ የሚሰነዘሩ አስተያየቶችም በአትሌቶች ላይ ስነልቦና ተጽዕኖ እየፈጠሩ መሆኑን የሚነገር መሆኑን ነው በዚህ ጋዜጣዊ መግለጫ ላይ የተነገረው። ማህበራዊ ድረገጽ ላይ የተሰጡት አስተያየቶች በተለይ የትኞቹ አትሌቶች ላይ ነው ተጽዕኖ አሳድሯል የተባለው? ከአትሌቶቹ ከራሳቸው የተሰማ ነገር አለ ወይ? ልምምድና ውድድር ውጭ ያሏቸውን ጊዜዎች አብዛኞቹ የሚያሳልፉት የተለያዩ ድረገጾችን በማየት ፌስቡክን በብዛት ይከታተላሉ እና በተለይ ደግሞ ከዚህ ከውጤት ጋር ተያይዞ በተለይም ደግሞ ገንዘቤ ዲባባ አንድ ሺ አምስት መቶ ሜትር ካስመዘገበችው ውጤት እንዲሁም ደግሞ በአምስት ሺህ ሜትር እንደማትሳተፍ ከተገለጸ በኋላ በአንዳንድ ግለሰቦች እየተሰጠ ያለው አስተያየት እሷን ጨምሮ በሌሎቹም አትሌቶች ላይ እየተነገረ ያለው በግለሰብ ደረጃ ማለት ይቻላል ለአትሌቶቹ ጥሩ የሆነ ስሜት እንዳልፈጠረ ነው እየተነገረ ያለው እና አትሌቲክስ ፌዴሬሽኑ አትሌቶቹ በእንዲህ አይነት ውድድር ላይ ሲወዳደሩ ከማናቸውም አይነት ስነ ልቦና ተጽዕኖ ከሚፈጥሩ ነገሮች በተለይም የዚህ በሞባይላቸው የኢንተርኔት መጠቀም ሁኔታ እንዲያቆሙ የሚያስችል ህግ አለ ወይ የሚል ነገርም ተነስቶ ነበር እና ፌዴሬሽኑ ማንም አትሌት እንዲህ አይነት ነገር እንዳይጠቀም የሚያስገድድ ነገር እስካሁን ድረስ አላስቀመጠም። ሆኖም ግን እንነግራቸዋለን። የተወሰኑ አትሌቶች ከአሰልጠኞቻቸው ቅርበት ያላቸው አሰልጠኞቻቸው ይሄ ነገር እንዳይሆን ሞባይላቸውን እስከ መቀማት ድረስ የደረሱበት ሁኔታ እንደነበረ ነው። ለወደፊቱ ግን እንዲህ አይነት ነገር ደንብ ተዘጋጅቶለት ማንም አትሌት ስልጠና ላይ ወይ ደግሞ ውድድር ላይ በሚሆንበት አስቀድሞ ከእንዲህ አይነት ነገሮች እንድርቅ የሚያደርግ አስገዳጅ ህግ ይኖራል የሚል ነገር ነው የተሰጠው። ሀይማኖት ጥሩነህ፣ ለሰጠሽኝ ማብራሪያ በጣም አመሰግናለሁ። መልካም ቀን ይሁንልሽ። እኔም አመሰግናለሁ።